ጥያቄ 23። የተወሰኑ የቀልድ ስነ ስርዓቶችን ወይም አዳቦች ጥቀስ። መልስ፦ አንደኛ፣ ለቀልድም ቢሆን አለመዋሸት እውነትን በመናገር መቀለድ። ሁለተኛ፣ ከማፌዝና ከማላገጥ እንዲሁም ሰዎችን ከመጉዳትና ከማስደንገጥ በጸዱ ቀልዶች እቀልዳለሁ። ሶስተኛ፣ ቀልድን አላበዛም።